ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የአርብ ነሐሴ 23 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ በምሽቱ ዝግጅት የደቡብ ሱዳን አማጽያን በምስራቅ አፍሪካ ሀገሮች ማኅበር የቀረበውን የሥልጣን መጋራት ስምምነት ውድቅ አድርገዋል። ዝርዝሩን ይዘናል። ሰሞኑን ሀርቱም ላይ የህዳሴ ግድብን የሚመለከት ስምምነት መፈረሙን የኢትዮጵያ መንግስት አስታውቋል። ዝርዝሩን ይዘናል። በተጨማሪም በኢትዮጵያ የመገናኛ ብዙሀን ነጻነትን በተለይ ደግሞ በቅርቡ የታገዱ አምስት መጽሄቶችን የተመለከተ ዘገባ ያካተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ በምዕራብ አፍሪካ እየተዛመተ ያለው የኢቦላ ወረርሽኝ ወደ ሴኔጋልም መድረሱ ተነገረ። ሴኔጋል የመጀመሪያ ታማሚ ማግኘቷን ዛሬ አርብ ነው ይፋ ያደረገችው። የሴኔጋል የጤና ጥበቃ ሚኒስትር አዋ መሪ ኮልሴክ ለጋዜጠኞች በሰጡት ቃል ሴኔጋል ውስጥ የሚገኝ አንድ የጊኒ ተወላጅ በኢቦላ ቫይረስ መታመሙን አረጋግጠዋል። በዚህም ሴኔጋል በወረርሽኙ የተጠቃች አምስተኛ የምዕራብ አፍሪቃ ሀገር ሆናለች። በበሽታው የሚበዙት ታማሚዎች በሞቱባቸው ሶስቱ ሀገሮች ጊኒ፣ ላይቤሪያና ሴራሊዮን በየሳምንቱ የሚጨምረው የአዲስ የዚህ ቫይረስ ተያዦች ቁጥር ቀውሱ ከጀመረበት ጊዜ ወዲህ ከነበረው ሁሉ ከፍ እያለ መምጣቱም ተዘግቧል። በተያያዘ ዜና የኢቦላ ወረርሽኝ እየተዛመተ ባለበት በምዕራብ አፍሪቃ በዚያው ፈጥኖ ካልተገታ በስተቀር ረጅም ጊዜ ቆይቶ ሊያስቸግረን ይችላል ሲሉ የዩናይትድ ስቴትስ ከፍተኛው የጤና ጥበቃ ባለስልጣን የሚያስደምም ትንበያ ሰጥተዋል። ዶክተር ቶም ፍሪደን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል የሲዲሲ ዋና ዲሬክተር እዚሁ ካላቆምነው ነው በስተቀር በዓለም ዙሪያ ለአመታት ሲፈታተነን የሚኖር ጠንቅ ይሆንብናል። ነገር ግን ልናቆመው የሚቻለን ነገር ነው ብለዋል። ዶክተር ቶም ፍሪደን ይህን የተናገሩት ቫይረሱን ለመቆጣጠር የጤና ጥበቃ ሰራተኞች እየታገሉ ባሉበት በላይቤሪያ ባደረጉት ንግግር ነው። ብሪታንያ የሽብር ጥቃት ማስጠንቀቂያ ደረጃዋን ዛሬ ከፍተኛ ይል ከነበረው ወደ እጅግ ከባድ ከፍ አድርገዋለች። የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን መርዘኛው የጽንፈኛ እስላማዊ አመለካከት በሀገራችንና በመላው ዓለም ላይ ከባድ ችግር ደቅኗል ሲሉ ተናግረዋል። የማስጠንቀቂያ ደረጃ እጅግ ከባድ ወደሚለው ከፍ መደረጉ የሚያመለክተው የሽብር ጥቃት የመድረሱ እድል ከፍተኛ ነው የሚል ስጋት እንዳለ ሲሆን ብሪታንያ ይህን እርምጃ የወሰደችው ኢራቅና ሶሪያ ውስጥ ባለው ወቅታዊ ሁኔታ ምክንያት መሆኑ ታውቋል። ሽብርተኞች የጥቃት አጀንዳቸውን ለማራመድ የእስልምና እምነትን በማጣመም ይጠቀማሉ። ከእስላማዊ መንግሥት ነውጠኞች ጋር ያለው ችግር ምንጩ በአብዛኛው የኢራቅ መንግሥት ለአመታት የሀገሪቱን አንዱን ወገን ብቻ ለይቶ ወክሎ ሲያስተዳድር መቆየቱ ነው ሲሉ ጠቅላይ ሚኒስትሩ አስገንዝበዋል። የብሪታንያ የሀገር አስተዳደር ሚኒስትር ቴሬሳ ሜይ የሽብር ጥቃት እየመጣ ነው የሚል የለየለት መረጃ የለንም ካሉ በኋላ፣ ሆኖም አንዳንዱ ሴራ ጥንሰሳ ውስጥ ከብሪታንያና ከሌላም የአውሮፓ አካባቢ ወደ መካከለኛው ምስራቅ የሄዱ ተዋጊዎች እጅ ሳይኖርበት እንደማይቀር አስጠንቅቀዋል። በመጨረሻም ሶማሊያ ከኬንያ ጋር የሚያጨቃጭቃትን የባህር ጠረፍ ግዛት ይገባኛል ውዝግብ ወደ ከፍተኛው የተባበሩት መንግስታት ድርጅት ፍርድ ቤት እንደወሰደችው ታውቋል። ዝርዝሩን በሶስት ሰዓቱ ዜና እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላልፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የምስራቅ አፍሪካ ሀገሮች ማኅበር ኢጋድ መሪዎች ሳልቫኪርን በሥልጣን የሚያቆይ የሽግግር መንግሥት ሐሳብ አቅርበዋል ያሉት የደቡብ ሱዳን ተቃዋሚዎች ይህንን ፈጽሞ እንደማይቀበሉት ገልጸዋል። የደቡብ ሱዳን መንግሥት ግን ሐሳቡን በመቀበል ፈርሟል። እስክንድር ፍሬው ተከታዩን ልኳል። የደቡብ ሱዳን ተፋላሚ ወገኖች ውዝግብ በአዲስ አበባ ከተካሄደው የኢጋድ አባል ሀገራት መሪዎች ስብሰባ በኋላም አልበረደም። በጉዳዩ ላይ ለመነጋገር በአዲስ አበባ አስቸኳይ ስብሰባ ያካሄዱት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገራት መሪዎች በደቡብ ሱዳን ስለሚቋቋመው የብሔራዊ አንድነት የሽግግር መንግስት ቅርጽና ተዋጽኦ ያዘጋጁትን ለሁለቱ ተፋላሚ ወገኖች አቅርበዋል። ይህ ሰነድ በደቡብ ሱዳን የሽግግር መንግስት ውስጥ ማን ምን ኃላፊነት እንደሚኖረው የሚያብራራ ነው። በዚህም መሰረት የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ለሁለት ዓመታት ከስድስት ወር በሚቆየው የሽግግር መንግስት ፕሬዚዳንት ይሆናሉ። በቀድሞው የሳልቫኪር ምክትል ሪያክ ማሻር የሚመሩት ተቃዋሚዎች ደግሞ ጠቅላይ ሚኒስትር ይመርጣሉ። ይህ ጠቅላይ ሚኒስትር ግን የሳልቫኪርን ይሁንታ ማግኘት አለበት። ረቂቅ ሰነዱ በደቡብ ሱዳን መንግስት የተፈረመ ሲሆን ተቃዋሚዎቹ ግን በፍጹም አንቀበለውም ብለዋል። ስለዚሁ ያነጋገርኳቸው በአዲስ አበባዊ ሰላም ድርድር የተቃዋሚዎቹ ዋነኛ ተደራዳሪ ታባንደንጋይ ሳልቫኪር እንዲቀጥል አንፈቅድም ብለዋል ሰነዱም ተቀባይነት ሊኖረው እንደማይችል አስረድተዋል። ይህ ሰነድ የሰላም ሂደቱን እንዴት እንደሚደግፍ አናውቅም። ይህ ትልቅ አደጋ ነው። ለዚህም ነው ሊቀመንበራችን ያልፈረሙት፣ ደግሞም አይፈርሙትም። እኛ የዚህ ስምምነት አካል አይደለንም፣ በእኛ ላይም ተፈጻሚነት አይኖረውም ምክንያቱም አንድ ሰነድ በሁለቱም አካላት ላይ ተፈጻሚነት የሚኖረው የሁለቱም ሰነድ ሲሆን ነው። ድርድር አሸናፊም ተሸናፊም የለበትም። ሰነዱን አይተው ከሆነ የዩጋንዳ ውጤት ነው። ፕሬዝደንት ሙሴቤኒ ይመስሉኛል የቀረጹት። ሳልቫኪር የዕድሜ ልክ ፕሬዝደንት እንዲሆኑ በደቡብ ሱዳን ህዝብ ላይ ተጭነዋል። በሰነዱ መሠረት የሽግግር መንግሥቱን ይመራሉ፣ ማዋከብና መግደሉን ይቀጥላሉ ተጠያቂነት ሳይኖራቸውም የሀገሪቱን ሀብት ይዘርፋሉ። በእርግጠኝነትም ከሽግግር መንግስቱ በኋላ የሚካሄደውን ምርጫም ያጭበረብራሉ። የደቡብ ሱዳን መንግስት ዋነኛ ተደራዳሪ ኒያል ደንግ ኒያል ግን ረቂቅ ሰነዱ ያለቀለት አይደለም ሲሉ ተናግረዋል። ይልቁን እንደዚህ ቢሆንስ የሚሉ ሀሳቦችና የመፍትሄ ሀሳቦች የሰፈሩበት ነው ባይ ናቸው። ሚር ም እነዚህ መርሆዎች ብቻ ናቸው። አየህ ከዚህ ተነስተህ የስምምነት ሰነድ ለማዘጋጀት ልትጠቀምባቸው ትችላለህ። ወይም እንደ ስምምነት ለመድረስ ሌሎች ወ መርሆዎችን እስከ ተጠቀምክ ድረስ ልትተዋቸውም ትችላለህ። የደቡብ ሱዳን ተቃዋሚዎች ከኢጋድ አደራዳሪዎች ጋር ያላቸው ልዩነት እየሰፋ መጥቷል። አደራዳሪዎቹና ኢጋድ ተቃዋሚዎቹ የተኩስ አቁም ስምምነቱን ወደ ተግባር የሚቀይረውን ሰነድ መፈረማቸውን ገልጸዋል። ተቃዋሚዎቹ ግን የለንበትም ብለዋል። አሁን ደግሞ በኢጋድ መሪዎች የቀረበውን ረቂቅ ሰነድ እንደማይቀበሉ አስታውቀዋል። ከዚህ በኋላ የሰላም ሂደቱን የሚያደናቅፍ የትኛውም ወገን በቸልታ እንደማይታለፍ የኢጋድ መሪዎች አስጠንቅቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። የኢትዮጵያ ባለሥልጣናት በቅርቡ አምስት የግል መጽሔቶችን አግደዋል። ያ በባለሥልጣናቱ የተወሰደ እርምጃ ግን ከሀገር ውጭ ያገኘው ትኩረት አነስተኛ ነው። የምስራቅ አፍሪካዊቱ ሀገር የመገናኛ ብዙሃንን በማፈን የታወቀች ቢሆንም አንዳንድ ጉዳዮች ተጋነው ሲነገሩ፣ ሌሎች በቸልታ ይታለፋሉ። ባልደረባችን ማርተ ቫንደር ቮልፍ ከአዲስ አበባ ያጠናቀረችው ዘገባ አለ፣ ሰለሞን ክፍለ ያቀርበዋል። በዚህ በያዝነወር ውስጥ አስራ ሁለት ጋዜጠኞችና አሳታሚዎች ሀገር ጥለው ወጥተዋል። ምክንያት መንግሥት መጽሔቶቻቸው እንዲዘጉ በማዘዙ ነው። ያ ሲሆን ደግሞ ዓለም አቀፉ መገናኛ ብዙሃን ስለ እነዚያ በፍቃዳቸው ከሀገር ስለ ኮበለሉ ጋዜጠኞችና የመጽሔት ባለንብረቶች የሰጠው ትኩረት አናሳ ነው። በንጽጽር የጋዜጠኛ እስክንድር ነጋ የአምደኛዋ ርዮት ዓለሙና አሁን በቅርቡ ደግሞ የዞን ዘጠኝ ጦማሪያን ጉዳይ ግን እንደ አልጀዚራ ቢቢሲና ቮይስ ኦፍ አሜሪካ ባሉ ዓለም አቀፍ ሚዲያዎች ሽፋን ተሰጥቶታል። አንዳንድ ጉዳዮች ለምን ይበልጥ ትኩረት ማግኘት እንደቻሉ በከፊል መግለጽ ይቻላል፣ ይላሉ የሲፒጄው ማለትም የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅቱ ቶም ሮድስ። የዞን ዘጠኙ የኢንተርኔት አምደኞችና እስክንድር ነጋን ጉዳይ በተመለከተ እነኚህ ጋዜጠኞችና አምደኞች በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ በስፋት ይታወቃሉ። ያም ብቻም አይደለም፣ ብዛት ካላቸው ዓለም አቀፍ ጋዜጠኞች ጋር ይተዋወቃሉ፣ ድጋፍም አላቸው። አንዳንድ ባለ ጉዳዮች ግን እንደ አጋጣሚ ብዙም አይታወቁም። ፍርድ በመጠባበቅ ላይ ያለው የሰለሞን ከበደ ጉዳይ ለምሳሌ አንዱ ነው። በሽብር ወንጀል ክስ ስለተመሰረተባቸው የዞን ዘጠኝ ጦማርያንና ጋዜጠኞች እንደ አምነስቲ ኢንተርናሽናል ያሉ 41 የሰብአዊ መብት ድርጅቶችና ሲፒጄ ባወጡት የጋራ መግለጫ ጋዜጠኞቹ እንዲፈቱ ጥሪ አቅርበዋል። የጦማሪያውያኑና ጋዜጠኞቹ ጠበቃ አቶ አመሃ መኮንን እንደሚሉት የዓለም አቀፉ ትኩረት ውጤት የማምጣቱ ተስፋ በጣም አነስተኛ ነው። ከዚህ ቀደም ባለን ልምድ መሠረት ጉዳዩ ከፍርድ ቤት ውጭ መፍትሄ የማግኘት እድል ሊኖረው ይችላል። ይህ መረጃ በጉዳዩ ላይ የሚደረጉ ውይይቶችና ግምገማዎች ተጠቃለው ሲቀርቡ፣ እነዚህ የኢንተርኔት አምደኞችና ጋዜጠኞች ጉዳይ ሂደቱን ለማፋጠን ብሎም ስኬታማ ውጤት ለማምጣት ሊረዳ ይችላል። እስክንድር ነጋና ሪዮት ዓለሙ ሁለቱም ተይዘው ለእስር የተዳረጉት በሀገሪቱ አጨቃጫቂ የጸረ ሽብር ሕግ መሠረት ነው። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሥራ ላይ የዋለው ያ የሀገሪቱ ሕግ ግልጽነት የጎደለው፣ ባለሥልጣናት መንግሥትን የሚተች ወይም የሚቃወም ማንኛውንም ዜጋ ይዘው ለማሰር የሚያስችላቸው መሣሪያ ነው። 18 ዓመት እስራት የተፈረደበት እስክንድር ነጋ የ2012ን ዓለም አቀፉን የነፃነት የወርቅ ብዕር ሽልማት ያገኘ ጋዜጠኛ ሲሆን አምደኛዋ ሪዮት ዓለሙ ደግሞ በ2013 የዩኔስኮን ማለትም የተባበሩት መንግሥታት የትምህርት የሳይንስና ባህል ድርጅትን የዓለም የፕሬስ ነፃነት ሽልማት ማግኘቷ ይታወሳል ሪዮት በቀን ለ20 ደቂቃዎች ያህል ብቻ ከወላጆቿ በቀር ማንንም ማየት አይፈቀድላትም አባቷ አቶ አለሙ ጎቤቦ ታሳሪዋ ልጃቸው ከዓለም አቀፉ ሕብረተሰብ የምታገኘው ትኩረት ለሞራሏ ጥሩ ነው ይላሉ። ኢንተርናሽናል ሚዲያ ኦልሶ ኢንካሬጂንግ ዓለም አቀፍ መገናኛ ብዙሀን የርእዮትን ቤተሰብም እያበረታታ ነው፣ ርእዮትን ራሷንም ጭምር። ርእዮት ለመናገር ነጻነትና ለፕሬስ ነጻነት በጥንካሬ የቆመች መሆኗን እንዲሁም በዚያ ምክንያት መሸለሟን ገልጾ የዜና ሽፋን ሲሰጣት ሁላችንንም ያስደስተናል። የኮሚቴ ቱ ፕሮቴክት ጆርናሊስት ማለትም የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅቱ ቶም ሮድስ ግን አንድ ጉዳይ በስፋት መነገሩ ሊያሳስብ ቢችልም፣ ሕዝብ ስለ ጉዳዩ እንዲያውቅ ማድረጉ ደግሞ እጅግ ወሳኝ ነው ብለው እንደሚያምኑ ያስረዳሉ። እንደሚመስለኝ ሁለቱም ገንቢም ማፍራሽም ውጤት አላቸው። በስኬታማነቱ ረገድ ዓለም አቀፉ ማህበረሰብና የኢትዮጵያን ፕሬስ አገሪቱ ውስጥ ምን እየተካሄደ እንደሆነ ማሳወቃችን ነው። በሌላ በኩል ደግሞ አንዳንድ ባለስልጣናት ፈጽሞ ትችት ስለማይወዱ ብቻ ጉዳዩን ሊያወሳስቡት መቻላቸው ነው። ሊበቀሉም ይችላሉ። አሁን ቅርብ ጊዜ የወጣ የዓለም የፕሬስ ነጻነት መመዘኛ ጥናት ኢትዮጵያ ከ180 ሀገሮች 143ኛ ደረጃ ላይ እንደምትገኝ አመልክቷል። የ2014 የሰብአዊ መብት ሪፖርት ደግሞ ኢትዮጵያ በዓለም ሀገራቸውን እየለቀቁ በብዛት ከሚሰደዱባቸው ሦስት አገሮች አንዷ ናት ብሏል። የዞን 9 ጦማሪያንና ጋዜጠኞች የፍርድ ሂደት በመጨዋመት ጥቅምት መግቢያ ላይ ይቀጥላል ተብሏል። ሱዳን ዋና ከተማ ካርቱም ላይ ሰሞኑን በተካሄደው የኢትዮጵያ የሱዳንና የግብፅ የውሃና የመስኖ ሚኒስትሮች አራተኛ ዙር የምክክር ስብሰባ ላይ ግብፃውያኑ የቀድሞ አቋማቸውን አስተካክለው በመምጣታቸው ስምምነት ላይ ለመድረስ ተችሏል ሲሉ አንድ የኢትዮጵያ የውሃ የኢነርጂና የመስኖ ሚኒስትር ባለሥልጣን ለቪኦኤ ገልጸዋል። የሚኒስትሩ የወሰንና ወሰን ተሻጋሪ ወንዞች ዳይሬክትሬት ዋና ዲሬክተር የሆኑት አቶ ፈቃ አህመድ ነጋሽ ሰለሞን አባተ ትናንት ማምሻውን አነጋግሯቸው ነበር። እንዲህ ብለዋል። የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ሲጀመር ግብጽና ሱዳን በመረጃ እጥረት የተነሳ ስጋት እንደገባቸው በማሳወቃቸው የኢትዮጵያ መንግስት በራሷ አነሳሽነት ኢንተርናሽናል ኤክስፐርቶች ፓናል የግድቡን የጥናትና የዲዛይን ሰነዶች አስመርምሮ ከአንድ አመት ምርመራ በኋላ ያው የፓናሉ ሪፖርት መጥተዋል። በፓናሉ ሪፖርት ላይ የተሰጡ ምክረ ሀሳቦች አሉ። በተለይ ከግድብና ዲዛይን የተያያዙት ለኢትዮጵያ መንግስት እንደተገበራቸው፣ ሌሎች ግን ሁለት ጥናቶች በተለይም የሃይድሮሎጂ ሲሚሌሽን ሞዴል እና የዚህ የወሰን ተሻጋሪ የአካባቢ ማህበራዊና ኢኮኖሚ ትንተና በጋራ ሶስቱ ሀገራት እንዲሰሩ እንደ ደግሞ ምክረ ሀሳቡ ተሰጥተዋል። ይህንንም ምክረ ሀሳብ ለሶስቱ ሀገራት የተሰጡትም ማለትም ሁለቱም ጥናቶች ለማስጠናቅ ማዕቀፍ መፈጠር አለበት እና ያንን ማዕቀፍ ለመፍጠር የሶስቱ ሀገራት የውሃ ጉዳይ ሚኒስትሮች ኖቬምበር አራት በመቀጠልም ከዲሰምበር ስምንት እስከ ዘጠኝ ከዚያም ከጃንዋሪ አራት እስከ አምስት ሀያ አስራ አራት ካርቱም ላይ በተከታታይ ስብሰባዎችን አካሂደዋል። በእነዚህም ሶስት ስብሰባዎች በኢትዮጵያ በኩል ማዕቀፉን በተመለከተ የቀረበው ሀሳብ በአብዛኛው ተቀባይነት ቢያገኝም፣ በተወሰኑ ሶስት ጉዳዮች ላይ ግን ኢትዮጵያ በፍጹም የማትቀበላቸው ጉዳዮች ላይ ኢትዮጵያና ሱዳን በጋራ ያልተቀበሏቸው ጉዳዮች ነበሩ። እነዛ ጉዳዮች ላይ ስምምነት ሳይደርስ ቆይቶ ያው በስምንት ወራት ያክል ተቋርጦ ነበረ ውይይቱ። እንግዲህ አሁን በቅርቡ በተፈጠሩ አመቺ ሁኔታዎች የተነሳ ወደ ውይይት ተመልሰን ያንን ከአሁን በፊት የተደረጉ ሶስት ስብሰባዎችን ከቆመበት የማስከተል ነበር እና አራተኛው የሶስትዮሽ የሚኒስትሮች ስብሰባ ነው ብሎ መውሰድ ይቻላል። አሁን የተካሄደው ይሄ ስብሰባውን ሲካሄድ አራተኛው ዙር መሆኑ ነው። ግብጽ ያንን አንስታ የነበረችውን ጥያቄ ቀይራ ነው የመጣችው ወይስ እንደያዘች ነው የመጣችው? እንግዲህ ምንድነው ጉዳዩ? ያው መነሻው በፊት ከቆምንበት ነበረ። በተደረገው ውይይት ግን ያው ለውጦች ነበሩ። በተለይ ከአሁን በፊት በነበረው አካሄድ የዴሊጌሽኑ ወይም ደግሞ የልኡኩ መሪም ሆኑ የልኡካን አባላቶች ተመሳሳይ አቋም ይዘው በፍጹም አይሆንም በሚል ስብሰባውን የማቆም እርምጃ ይወስዱ ነበረ። በአሁኑ ግን የልኡኩ መሪ መሰረታዊ አቋም ለውጥ ይዘው በመምጣታቸው በፊት ያልተስማማንባቸው ጉዳዮች ላይ በሙሉ ተስማምተን ነው የተለያየ ነው። የስብሰባውን መንፈስ በተለይ በልዑኩ መሪ አማካኝነት የተረጋጋ እንዲሆን የተሻለ መግባባት እንዲፈጠር ተደርጎ ነው የተለየ እና ሙሉ በሙሉ ካሁን በፊት በተለያየንባቸው ሀሳቦች ላይ ተስማምተን ነው የተለያየ ነው። ግብፅ አስተካክላ ከመጣችና ተስማምታችሁ ውይይቱን ከቀጠላችሁ እስካሁን ድረስ የሄድንበት አካሄድ ትክክል አልነበረም እናንተ ልክናችሁ ያሉበት መድረክ አለ ወይም አጋጣሚ በስብሰባው ለስብሰባው ሂደት ብዙም ትኩረት አልሰጠንም ዋናው ትኩረት የሰጠነው ውጤቱ ላይ ነው እንግዲህ ውጤቱ ስምምነት ነው በስብሰባው ላይ ስምምነት ላይ ደርሰናል የተስማማነው ደግሞ በአብዛኛው ኢትዮጵያ ኖቨምበር ላይ የቀረበችው ሀሳብ በአብዛኛው ተቀባይነት አግኝቶ ያለፈው እና ውጤቱ ስምምነት በሀገራቶቹ መካከል መፍጠር ጥናቶቹ ተጠምቶ መከማመን መፍጠርና አብሮ መኖር ህዝባችን የሁድ የሶስቱ ሀገር ህዝቦች የጉዳይ በስምምነት እንዲኳጭ ይጠብቅ ስለነበረ ትኩረት የሰጠ ነው። ውጤቱ ላይ ስለነበረ ብዙም ትኩረት አልሰጠ ነውም ለሂደቱ። የግብፅ መገናኛ ብዙሀን የመስኖ ሚኒስትሩን ዶክተር ሁሳም አልማጋዜን ጠቅሰው ሰሞኑን በዘገቧቸው ዘገባዎች ኢትዮጵያ በግድቧ ላይ ተጨማሪ ጥናቶችን እንዲታካሄድ የሚያሳስብ መልእክት ያለው ስምምነት ነው የተፈራረምነው፣ ማለታቸውን ዘግበው ነበረ። ይሄ ምን ያህል ትክክል ነው? አንደኛ፣ ሁለተኛ የሚቋቋመው ወይም ደግሞ የዓለም አቀፉ የጥናት ውጤት የግብፅን ለኢትዮጵያ ህዳሴ ግድብ ግንባታ ይሁንታ መስጠትና አለመስጠት ይወስናል ብለው ነበረ። አክለውም እንዴት ነው የኢትዮጵያ ሀሳብ በዚህ ጉዳይ ላይ እንግዲህ በመሬት ደረጃ በሀገራችን ውስጥ ያለውን የተፈጥሮ ሀብት ውሃንም ጨምሮ የመጠቀም ሉዓላዊ መብት አላት ይህንን ሉዓላዊ መብቷን ተግባራዊ ስታደርግ ደግሞ ፍትሀዊ እና ምክንያታዊ በሆነ መንገድ እንዲሁም በሌሎች የተፋሰሱ ዘጋሪ ሀገራት ላይ ጉሌ ጉዳት በማያደርስ መልኩ እውነተኛ ትብብር ላይ ተመሰረተ ስራ ነው እየሰራን ያለ ነው ይህን ግድብ የዛው አካል ነው ይህንን ግድብ ለመገንባት በእውነቱ የማንንም ይሁንታ የምንጠይቅበት ሁኔታ የለም ግን በቀጠና ውስጥ ባለን ቀጠናዊ ኢኮኖሚ ትስስርን ለማምጣት ባለን ፍላጎት አገራቶች ይህ ግድብ ለሶስቱም አገራቶች ጥቅም በሚሰጥ መልኩ ነው ዲዛይን ያደረግ ነው ስለዚህ የማንንም ይሁንታ የምንፈልግበት ሁኔታ የለም ከዚያ ውጪ ግድቡ ሲጠና በግድቡ ዙሪያ በቂ ጥናት በቂ ጥናት በአለም አቀፍ ብስሽ ተጠናው። እነኚህ ጥናቶች ለአንድ አመት ያክል ለኢንተርናሽናል ኤክስፐርቶች የግብፅን፣ የሱዳንን፣ የኢትዮጵያን አራት አለም አቀፍ አማካሪዎች ባሉበት ተመርምረው በአብዛኛው ብቃታቸው የተጠበቀ መሆኑን አለም አቀፍ ደረጃ የጠበቁ መሆኑ ተመስክሯል። የምሽቱ የመጨረሻ ዘገባችን አዲስ አበባ በተካሄደ የአፍሪካ ነጋዴ ሴቶች ሴሚናር የተሳተፉ ኢትዮጵያውያን ከአቻዎቻቸው ጋር ለመናገድ የሚያስችሉ ግንኙነቶችን ማድረጋቸውን ገልጸዋል። ሴቶች በተመሳሳይ ችግርና ሁኔታ ውስጥ ካለፉ የጾታ አጋሮቻቸው ይበልጥ መማር እንደሚችሉ የገለጹት የኢትዮጵያ የኢንቨስትመንት ምክትል ዋና ዲሬክተር ወይዘሮ ልክ የለሽ አባይ ደግሞ እንደዚህ አይነቱ መድረክ የራሱ አስተዋጽኦ ያደርጋል ሲሉ ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። በአዲስ አበባ የተካሄደው የአፍሪካ ነጋዴ ሴቶች መድረክ በተለይ የኢትዮጵያ የደቡብ አፍሪካና የደቡብ ሱዳን ሴቶች የተካፈሉበት ነው። የተዘጋጀው ደግሞ በፓን አፍሪካ የንግድና ኢንዱስትሪ ማህበራት ምክር ቤት ነው። ጥናታዊ ጽሁፎች፣ የአሰራር ተሞክሮዎችና ሴቶች የሚገጥሟቸው ችግሮች በመድረኩ ተዳስሰዋል። መድረኩን በንግግር የከፈቱት የኢትዮጵያ ኢንቨስትመንት ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ልኬየለሽ አባይ ሴት ነጋዴዎች ከወንዶች የተለዩ ችግሮች እንዳሉባቸው ገልጸዋል። ወይዘሮ ልኬለሽ ለቪኦኤ ሲናገሩም ይህንኑ አብራርተዋል። አሁን ሁሉም ወጣትም፣ ሴትም ሌላውም የየራሱ የሆነ በሚፈልገው ነገር ላይ ልዩ ፍላጎት አለው። አሁን ወደ ሴቶች በምንመጣበት ጊዜ ቅድምም አንስተኸው ከነበረው ጥያቄ አንጻር ምን የተለየ ነገር አላቸው የሚለው ነገር እንደ አፍሪካ የምንወስደው እንደ ኢትዮጵያ ብንወስደው ሴቶች ቅድምም እንዳልኩት በፖለቲካውም ዙሪያ ሆነ በኢኮኖሚው ዙሪያ የዳበረ ልምድና ተሳትፎም ተጠቃሚነትም አልነበረንም። ስለዚህ ይሄ በቢዝነስ ላይ ለየት ብሎ ሴቶች ለብቻቸው መወያየቱ በጣም አስፈላጊ ነው። ምክንያቱም ሴቶች፣ ሴት ባለሀብቶች፣ ሴት ነጋዴዎች፣ ሴት ኢንቨስተሮች በመሆናቸው ብቻ የሚገጥማቸው ለየት ያለ ሁኔታ ስላለ ማለት ነው። በመጀመሪያ ደረጃ ያው ቅድምም እንዳልኩት ቀደም ሲል በኢኮኖሚው ዙሪያ ሴቶች ብዙ ተሳትፎ አልነበረንም። አብዛኛው የኢኮኖሚ አውታር ተይዞ የነበረው በወንዶች ነው። አሁን ነው በቅርብ ጊዜያቶች እየተበረታቱ ወደ ኢንቨስትመንቱም ወደ ንግዱም እየገቡ ያሉት። ስለዚህ የዳበረ የኢኮኖሚ አቅም የለም። የዳበረ ኢኮኖሚ አቅም በሌለበት ደግሞ ኢንቨስት ላድርግን ብትል ልነግድን ብትል ያው የሚገታህ ነገር አለ ማለት ነው። በሁለተኛ ደረጃ ወደ ስራው አሁን ስለሆነ እየገቡ ያሉት በቅርብ ጊዜ ስለሆነ ንግድን የመምራት ኢንቨስትመንትን የመምራት አቅሙ ልምዱ፣ ተሞክሮ ራሱ የለም። በሶስተኛ ደረጃ ደግሞ የገንዘቡም የመምራቱም አቅም እንዳለ ሆነው ኢቭን በየተሻለ ልምድም ከአንዷ አንዷ አንዲት ሴት ባለሀብት ከአንድ ወንድ ባለሀብት ከምታገኘው ልምድ ይልቅ ተመሳሳይ ከሆነችው ከሴቷ የምታገኘው ልምድ የበለጠ ይጠቅማታል። ምክንያቱም ቅድም ባልኳቸው ምክንያቶች ማለት ነው። ስለዚህ እነዚህን ችግሮች ሲጀምር መፍትሄ መሆን የሚቻለው ከመንግስታት ከሀገራት፣ ከወንዶች ሳይሆን ሴቶች በራሳችን የመፍትሄው አካል መሆን ስንችል ነው። ለዚህም ነው የዛሬው ውይይት ያስፈለገበት ምክንያት የሚመስለኝ እርስ በርስ በተለያዩ የአፍሪካ ሀገራት ውስጥ ያሉ ሴት ባለሀብቶች ተሞክሯቸውን ድክመቶች ን ብቻ ሳይሆን ልምዶቻቸውን ያካበቷቸው ልምዶችን ንግድን፣ ኢንቨስትመንትን በመምራት ዙሪያ ያላቸውን ልምድ ሼር ያደርጋሉ። እንደገናም ደግሞ ያጋጠሟቸው ችግሮችም እንዴት እንደፈቷቸው ሼር የሚያድርጉበት ወይም የሚጋሩበት እድል ይኖራቸዋል። አንድ ላይ መሆን ደግሞ በጎ ተጽዕኖ ለማሳደርም ጠቃሚ ነው። እዚህ አዲስ አበባ ውስጥ ነው እየተካሄደ ያለው። አዲስ አበባ ደግሞ የአፍሪካ ህብረትና ሌሎች የአፍሪካ አቀፍ የሆኑ ድርጅቶች መቀመጫ ናት። ስለዚህ እነዚህ ሴት ባለሀብቶች እዚህ በሚወያዩበት ጊዜ እዚህ የሚቀርቡ ፕሬዘንቴሽኖች ንግግር ሮች አንዳንድ የአቋም መግለጫ ካላቸው፣ እነዚህ ሁሉ በየሀገራቱ ባሉ አመራሮች ላይ ወይም ባለድርሻ አካላት ላይ በጎ ተጽዕኖ ለማሳደርና ድጋፍም ለማግኘት እድሉ ይፈጥርላቸዋል የሚል እምነት ነው ያለኝ። በመድረኩ ላይ የተሳተፉ ኢትዮጵያውያን ነጋዴ ሴቶችም ከአፍሪካውያን አቻዎቻቸው ጋር የንግድ ልውውጥ ለማድረግ እድር እንደተፈጠረላቸው ተናግረዋል። የኢትዮጵያ ሴት ላኪዎች ማህበር ፕሬዝዳንት የሆኑትና በአብዛኛው በግብርና ላይ መሰማራታቸውን የገለጹት ወይዘሮ ሀዲያ መሐመድ ጎንጂ ከልምዳቸው ጭምር በመነሳት ችግሮቹን ለቪኦኤ አብራርተዋል። አክሴስ ቱ ፋይናንስ ላይ ሌላ ሌላ ኤክስፖጀር ላይ ኮንፊደንስ ላይ ብዙ ብዙ ነገር ላይ ችግር ስላለ ለገንዘብ አቅርቦት ላይ ገንዘብ ለማግኘት ፋይናንስ ለማግኘት ለምሳሌ ማንም ጋራንትን ኮላቴራል ይፈልጋል። ኮላቴራል የወንዶች ነው። በብዙ ጊዜ ቤቶች የወንዶች ናቸው እና ልምድ የለም። ደግሞ ባንኩም ሌሎቹ ፋይናንሰሮችም ብዙውን ጊዜ በወንዶች ላይ ነው ሞር እምነት ያላቸው። ግን አሁን ሲታይ በኤክስፔሪንስ ከብዝነስ ባለሁትም አለም ከሌሎቹም ጋር አሁን ሌሎቹም አገር በየቦታው መን ፋይናንስ ውስጥ አለሁኝ ስለምሰማ ጥሩ ከፋይ ጥሩ ቃል ጠባቂ ሴቶች ናቸው። ፌል ብዙ ጊዜ ፌል አያደረጉ ሴቶች ጥሩ ከፋይ ሲሉ ምን ማለት ነው? ውጤቱ ቶሎ ገንዘብ ካበደሯቸው ቶሎ ይመልሳሉ። አዎ ይመልሳሉ። ፌል አያደርጉም፣ ቃላቸውን ያከብራሉ እና ያንን ነገር ፍልፊት ያደርጋሉ። ለዚህ አሁን ኮንፊደንስ እያገኙ ሄዱ እና እነሱም ሌሎችም ፋይናንሰሮቹም እስካሁን ድረስ ሴት ሲሉ እንዴት ይሆናል የሚለውን ወደፊት ማድረግ ጀመሩ እና ሴቶች ደግሞ አፍሪካ ሀገር ውስጥ አንተዋወቀም ኔትወርኪንግ የለም። እና የአፍሪካ ኧረ ቤላችሁም አዎ፣ አሁን ለምሳሌ ለንደን ብትሄድ የጋና ፕሮዳክት፣ የኢትዮጵያ ፕሮደክት ምናምን ታያለህ። ጋና ብትሄድ ወይ ደግሞ ኬንያ ብትሄድ ብዙ አታይም። ትንሽ ሰዎቹ በቦርደር እየሰረቁ የሚሄዱት ነው ነው እንጂ ኦፊሻሊ እንደዚህ ትሬድ አናረግም። ስለዚህ ይሄ ሁሉ ሊንክ ቢኖር በደንብ አፍሪካ ከማንም ትልቅ አገር ትሆናለች እና ሴቶቹም ደግሞ ተቃርበናል። አሁን ወደ ኋላ ን ልል አልፈልግም አይደለንም ደግሞ ከወንዶች ሞር ኦር ሌስ እኩል እየሆን ነው። መብለጥም እንፈልግም በአዲስ አበባ የተዘጋጀው መድረክም ከወዲሁ ውጤት ማስገኘቱን ወይዘሮ ሀዲያ ይናገራሉ። አሁን ሊንክ ቢዝነስ ለማድረግ ይችላሉ። መረብ ይፈጥራሉ፣ ግንኙነት ይፈጥራሉ። ኔትወርኪ መረብ ይፈጥራሉ፣ አብሮ ይገናኛሉ። አሁን ራሱ ከሳውዝ አፍሪካ የዲተርጀንትና የክሊኒንግ እቃ የጽዳት እቃዎች የጽዳት እቃዎች ለማምረት እዚህ አምርታችሁ እንድትሰሩ ያንን እቃ እፈልጋለሁ እና ሰው ፈልጋለሁ አለች። ኦልሬዲ እኔ አሁን ኢትዮጵያን ኤክስፖርተር ሶሲሽን እኔም ሆንኩ ሌላ ሰው ይሄን የሚፈልጋል አገናኛል አድራሻ አድራሻውን ሰጥቻለሁ እና የጽዳት አላቂ ቃ በጣም ተፈላጊ ነው። ኢትዮጵያ 93 ሚሊዮን ያለበት ሕዝብ ነው። ይሄ ነገር ከውጭ ከምናመጣ እዚህ ብናመርተው ብንሰራው በጣም ቆንጆ ነው። እስከዛ ድረስም ደግሞ በኤክስትራክት የሆነውን ጭማቂን እቃ አምጥተን እዚህ አባስተው ድልት አድርጎ ማካፈልም ይቻላል። ከደቡብ አፍሪካና ከደቡብ ሱዳን የመጡ ተሳታፊዎችም ከልምድ ልውውጡ ተጠቃሚ መሆናቸውን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁ ዝግጅቶች ካሉ በድረገጻችን ቪኦኤ ኒውዝ ዶት ካም ስላሽ አምሐሪክ አንድ ቃል ነው፣ ቪኦኤ ኒውዝ ዶት ካም ስላሽ አምሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉ። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት በሚተላልፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ኤሲያ ከባጋ በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።